በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 11 2013 ዓ ም ዝግጅታችን ጀመረ። ቅስቀሳ በተከለከለበት የዚህ የጥሞና ወቅት ብልጽግና ፓርቲ ብቻውን በተለያዩ ስፍራዎች ቅስቀሳውን ቀጥሏል ሲሉ ተቃዋሚ ፖለቲካ ፓርቲዎች ቅሬታቸውን አሰሙ። በትግራይ ክልል የሚደረገውን የሰብአዊ እርዳታ ለማፋጠን በፍተሻ ጣቢያዎች መስተጋጎል የሚያስከትሉት የሚያስተካክል መመሪያ ማውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገለጸ። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ውስጥ በመንገድ ስራ ላይ የተሰማሩ ዘጠኝ ሰዎች በታጣቂዎች መገደላቸውን ዞኑ አስታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ የአድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶ ቪኦኤ ኒውስ ዶ ኮም፣ እንዲሁም በአትቪኦ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችው ቆንጅ ይታይ ነኝ። የፊታችን ሰኞ ለሚካሄደው ስድስተኛው ብሔራዊ ምርጫ ተቃዋሚ የፖለቲካ ፓርቲዎች ቅስቀሳ በተከለከለባቸው የጥሞና ጊዜያት ብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን እንደቀጠለ ነው ሲሉ ቅሬታቸውን አሰሙ። ብሔራዊ ምርጫ ቦርድ ቅሬታውን አጣርቼ እርምጃ ወስዳለሁ ብሏል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተለያዩ የፖለቲካ ፓርቲዎች ጋር በእስካሁኑ ሂደት ዙሪያ ውይይት አካሂደዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በትግራይ ክልል ያለው የሰብአዊ እርዳታ በፍተሻ ጣቢያዎች የሚያጋጥሙትን መስተጓጎል ለማስተካከል የሚያስችል መመሪያ መውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገልጿል። መመሪያውን አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት መሰጠቱ ታውቋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። የአፍሪካ ሕብረት በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ዙሪያ ምርመራ የሚያካሂድ አዲስ ኮሚሽን በማቋቋም ያደረገውን እንቅስቃሴ በአስቸኳይ እንዲያቆም የኢትዮጵያ መንግስት መጠየቁ ተዘገበ። ለወራት የዘለቀውን ግጭት ተከትሎ የረሃብ አደጋ ተደቅኗል። የዘር ማጥፋት አድራጎት የተባለም ተፈጽሟል የሚል ውንጀላ የቀረበ መሆኑን አሶሺየትድ ፕሬስ አያይዞ ዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ነፃ አጣሪ ኮሚሽን ማቋቋሙ የተሳሳተ አካሄድና ሕጋዊ መሠረት የሌለው ነው ማለቱ ተጠቅሷል። ይልቁኑ በጋራ የማጣራት ስራ መሰራት አለበት ሲል የውጭ ጉዳይ ሚኒስቴር ማሳሰቡ ተገልጿል። በአፍሪካ ሕብረት የሰብአዊና ሕዝባዊ መብቶች ኮሚሽን ስር የተመሰረተው አዲስ ኮሚሽን አባላቱ በበኩላቸው የኢትዮጵያ መንግስት ጥያቄውን ያቀረበበትን መግለጫ አላገኘንም ብለው ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች ምርመራችንን እንቀጥላለን ማለታቸው ተጠቅሷል። ትናንት የአጣሪ ኮሚሽኑ ምክትል ሊቀመንበር ረሚ ኢንጎይ ሉምቡ ለጋዜጠኞች በሰጡት ቃል የጀመርነውን ስራ አናቆምም፣ ኮሚሽኑ የትግራይ ክልልን እንዲጎበኝ ከኢትዮጵያ መንግስት ፈቃድ አግኝቷል፣ ቀኑን ግን አልወሰንም፣ የጸጥታ ሁኔታው እንደፈቀደ እንወስናለን ማለታቸውን ዘገባው ጨምሮ ጠቅሷል። የምናገኘውን የምርመራ ውጤት ይፋ እናደርጋለን ሲሉም አክለዋል። የኢትዮጵያ መንግስት በበኩሉ የሰብአዊ መብት ጥሰት በመፈጸም ተጠያቂ የተደረጉትን ሕግ ፊት እያቀረበ መሆኑንና ትግራይን መልሶ በመገንባት እንቅስቃሴ ውስጥም እየረዳ መሆኑን ማስታወቁ አይዘነጋም። የኢትዮጵያ መንግስት ከአፍሪካ ሕብረቱ ኮሚሽን ጋር አብሮ የማጣራት ስራውን ለማከናወን ፍላጎት ያለው መሆኑን ቢያስታውቅም ከኮሚሽኑ አባላት አንዱ የሆኑት ማያ ሳህሊ ፋድሌ በበኩላቸው ያ የኮሚሽኑን ነጻነት ያዳክማል ማለታቸውን አሶሺየትድ ፕሬስ ጠቅሷል። ወደ ትግራይ ክልል መጓዝ ባንችልም በጎረቤት ሀገሮች ያሉ ስደተኞችን እናነጋግራለን ማለታቸውንም ነው አክሎ የዘገበው። ትናንት ሐሙስ ስራውን የጀመረው የአህጉራዊው ህብረት አጣሪ ኮሚሽን ተልዕኮ ቢያንስ ለሶስት ወራት እንደሚቀጥልና አስፈላጊ ሆኖ ከተገኘም እንደሚራዘም ነው ዜናው ያመለከተው። በሌላ ዜና የኢትዮጵያ ትግራይ ክልል የጸጥታና የሰብአዊ ረዴት ተደራሽነት ሁናቴ አሁንም የተወሳሰበና በጣም ያልተረጋጋ መሆኑን በዚያ ያሉ ባልደረቦቻችን ገልጸውልናል ሲሉ የተባበሩት መንግስታት ቃል አቀባይ ተናገሩ። ስቴቨን ዱጃሪች በትናንት ዕለታዊ ገለጻቸው ኢትዮጵያን አስመልክተው ሲናገሩ ግጭቱ እየተካሄደ በመሆኑ የሰብአዊ ረዴት ተደራሽነት የሰራተኞቻችን እንቅስቃሴም መስተጓጎሉን እንደቀጠለ ነው ብለዋል። ባለፈው የግንቦት ወር እንደ አውሮፓውያን አቆጣጠር አስገድዶ መድፈርን ጨምሮ ከ500 የሚበልጡ የወሲባዊ ጥቃት አድራጎቶች ሪፖርቶች ደርሰዋል ሲሉም አክለዋል። ከነዚህ መካከል ሰባው ከ18 ዓመት በታች በሆኑ ልጃገረዶች ላይ የተፈጸሙ ጥቃቶች ናቸው ሲሉ ዱጃሪች አመልክተዋል። ተግዳሮቶች ቢኖሩም የእርዳታ ባልደረቦቻችን በተቻላቸው ፍጥነት ተረጂዎች ዘንድ በብዛት ለመድረስ ጥረት እያደረጉ ናቸው ያሉት ቃል አቀባዩ ካለፈው ግንቦት ወዲህ አስቀድመን በዕቅድ ከያዝናቸው አምስት ነጥብ ሚሊዮን ነዋሪዎች ውስጥ ሁለት ነጥብ ሶስት ሚሊዮኑን ለመድረስ ችለናል ብለዋል። ሆኖም ካለው ችግር አኳያ በቂ ባለመሆኑ አሁንም የረድኤት ሰራተኞች ሳይገደቡና ደህንነታቸው ተጠብቆ ተረጂው ሕዝብ ጋር መድረስ እንዲችሉ መጠየቃችንን እንቀጥላለን። ተጨማሪ የገንዘብ ድጋፍ እንዲደረግልንም እንማጸናለን ብለዋል። በቅርቡ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በሰጡት ቃል በትግራይ ክልል የሰብአዊ ረድኤት አካላት ያለምንም ገደብ እንዲገቡ ከወራት በፊት ፈቃድ ሰጥተን ሳለ ያን ቸል በማለት የሚቀርበው ጥሪ ቀጥለዋል፣ ማለታቸው ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ ጁን ቲንዝ በሚል የሚታወቀው ከሀገሪቱ ባሪያ አሳዳሪ ስርዓት ያከተመበትን ወቅት የሚዘክረው መታሰቢያ በዓል ዓመታዊ ፌዴራል በዓል ሆኖ ታውጇል። ታሙስዩም ዝርዝሩን ያሰማናል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አንድ ተጨማሪ ብሔራዊ በዓል የፈጠረውን የህግ ረቂቅ አጽድቀዋል። የፌዴራሉ መንግስት ከነገ ጀምሮ የሚያከብረው በዓል በዩናይትድ ስቴትስ የባሪያ አሳዳሪ ስርዓት የቆመበትን ቀን የሚዘክረው ጁን ቲንዝ ብሔራዊ የነጻነት ቀን ነው። ይሄ በዓል የዩናይትድ ስቴትስ ፌዴራል መንግስት ከሚያከብራቸው 11 በዓላት መካከል አንዱ ሆኗል። በየዓመቱ በአውሮፓውያኑ ሰኔ 19 በኢትዮጵያውያኑ ቀመር ሰኔ 12 በዓሉ ይከበራል። ፕሬዚደንት ባይደን ፊርማቸውን ባስቀመጡበት ወቅት ይህንን ብለዋል። ጁንቲንዝ የፌዴራሉ መንግሥት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል፣ ከታሪካችን እንዲማሩ፣ ግስጋሴያችንን እንዲያከብሩ፣ የመጣንበትን ርቀት እንዲጋፈጡ፣ ወደፊት የምንጓዝበትን ርቀትም እንዲመለከቱ ይረዳቸዋል። ትናንት ባደረጉት ንግግራቸው ላይ ባይደን የጁንቲንዝ አያት እየተባሉ ለሚጠሩት የ94 ዓመቷ ኦፓል ሊ ያላቸውን ክብር ገልጸዋል። የተገኙት አዳሚያንም እንዲሁ አክብሮታቸውን ገልጸዋል። ሊ ከ40 ዓመታት በላይ ጁንቲንዝ ብሔራዊ ዕውቅና እንዲሰጠው ግፊት ሲያደርጉ ቆይተዋል። ጆንቴንዝን ወደ በዓልነት ለማሳደግ የተዘጋጀው ረቂቅ ለባይደን የደረሰው ማክሰኞ ዕለት በሴኔቱ ሙሉ ድምፅ ካገኘ ረቡዕ ዕለት ደግሞ የህዝብ ተወካዮች ምክር ቤት አባላት አራት መቶ አስራ አምስት ለአስራ አራት በሆነ የድምፅ ልዩነት ከደገፉት በኋላ ነው። በዓሉ የሚዘከረው በአውሮፓውያኑ 1865 ዓ ም የአንድነት ኃይሉ ወታደሮች በጋልብስቶን ቴክሳስ በባህርነት ውስጥ ለነበሩ ጥቁሮች ነፃ መውጣታቸውን ያበሰሩበትን ቀን ነው። ይህ ዜና በወቅቱ የተሰማው ፕሬዚደንት ኤብራሂም ሊንከን በባህርነት ውስጥ የነበሩትን ሁሉ ነፃ የሚያወጣውን አዋጅ በፊርማቸው ካጸደቁ ከሁለት ዓመት ከመንፈቅ በኋላ ነው። በርካታ የዩናይትድ ስቴትስ ግዛቶች ጁንቴንዝን ቀደም ብለው በበዓልነት አጽድቀውታል። ሀብታሙን፣ ለዘገባው አመሰግናለሁ። ኢራን ውስጥ ዛሬ አርብ ፕሬዝደንታዊ ምርጫ ተካሂዷል። ይሁን እንጂ የኮሮና ቫይረስ ወረርሽኙ በመባባሱና ኢኮኖሚያውም በዩናይትድ ስቴትስ ማዕቀቦች ሳቢያ በመድቀቁ ለምርጫው በድምፅ ሰጪዎች ዘንድ ብዙም ጉጉት እንደሌለ ተስተውሏል። ስልጣን ላይ ያሉት ፕሬዚደንት ሐሰን ሩሃኒ በገደቡ መሠረት ሁለት የስልጣን ዘመናቸውን አጠናቀዋል። ብዛት ያላቸው እጩ ተፎካካሪዎች ራሳቸውን ከውድድሩ ያወጡ ሲሆን ወይም መስፈርቱን አላማዋላቸውም ተብለው እንደተሰረዙ ተዘግበዋል። ከትናንት በስቲያ ረቡዕ ሁለት አክራሪ አቋም የሚያቀነቅኑ ተፎካካሪዎች ከውድድሩ ወጥተው ድጋፋቸውን ለሌላው እንደነሱ አክራሪ አቋም ለሚከተሉት የኢራን የፍትህ ዘርፍ ኃላፊ ሰጥተዋል። ሌላው የቀሩት ተፎካካሪ ለውጥ አራማጅ አቋም ያላቸው የቀድሞው የማዕከላዊ ባንክ ገዢ አብዶናስር ሂማቲ ናቸው። ተንታኞች እንደሚሉት በምርጫው የሚያሸንፉት መንፈሳዊ መሪው አያቶላህ አሊ ሐሚኒ የሚደግፏቸው የ60 ዓመቱ ኢብራሂም ራሲ ማለትም አክራሪ አቋም አቀንቃኙ ሳይሆኑ አይቀሩም። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት እንደ አውሮፓውያን አቆጣጠር ከ2002 ዓ ም ጀምሮ እስካሁን የዘለቀውን ኢራቅ ውስጥ ወታደራዊ ኃይል የመጠቀም ፈቃድ የሚሰርዘውን ሕግ ትናንት አስድገውታል። የሕጉ ደጋፊዎች የፕሬዝደንቶችን ጦርነት የማወጅ ስልጣን ለመገደብ አስፈላጊ እንደሆነ ይናገራሉ። ረቂቅ ሕጉ በሴኔቱ የብዙሃኑ ዲሞክራቶች መሪ ቸክ ሹመር ድጋፍ ካገኙ በኋላ በማግስቱ 268 ለ161 በሆነ የድምፅ ብልጫ አልፏል። በመጨረሻም የዛምቢያ መስራች አባት በመባል የሚታወቁት ኬኔት ካውንዳ በ97 ዓመታቸው በሞት ተለይተዋል። ሀገራቸው ዛምቢያ እንደ አውሮፓውያን አቆጣጠር በ1964 ከብሪታንያ ቅኝ ግዛትነት ስትወጣ የመጀመሪያ ፕሬዚደንት ሆነው እስከ 1991 ዓ ም ድረስ ስልጣን ላይ ቆይተዋል። ካውንዳ ትናንት ሐሙስ ከቀትር በኋላ እንዳረፉ የሀገሪቱ መንግስት ያስታወቀ ሲሆን ከጥቂት ቀናት በፊት በሳንባ ምች ህመም የተነሳ ዋና ከተማዋ ሉሳካ የሚገኝ ሆስፒታል ገብተው ሲታከሙ እንደነበረ ረዳቶቻቸው ገልጸዋል። ሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 11 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታ ገጻችን አምሃሪክ ዶት ቪኦኤኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ተቃዋሚ የፖለቲካ ፓርቲዎች ቅስቀሳ በተከለከለባቸው የጥሞና ጊዜያት የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን ቀጥሏል ሲሉ ቅሬታ አሰሙ። ብሔራዊ ምርጫ ቦርድ ቅሬታውን አጣርቼ እርምጃ ወስዳለሁ ብሏል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተለያዩ የፖለቲካ ፓርቲዎች ጋር በእስካሁኑ ሂደት ዙሪያ ውይይት አካሂደዋል። ኬኔዲ አባተ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ከምርጫው ዝግጅት ጋር በተያያዘ በተለይም በጥሞና ጊዜ የተከለከሉ ተግባራት ያላቸውን አፈጻጸም በተመለከተ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። በውይይቱ የተሳተፉ የተለያዩ የፖለቲካ ፓርቲዎች እያጋጠሟቸው ያሉ ችግሮችን በተመለከተ ለምርጫ ቦርድ ቅሬታቸውን አሰምተዋል። በተለይም አንዳንድ ተቃዋሚ የፖለቲካ ፓርቲዎች ባነሱት ቅሬታ ቅስቀሳ በተከለከለበት የጥሞና ጊዜ የብልጽግና ፓርቲ በተለያዩ ስፍራዎች ቅስቀሳውን እንደቀጠለ ተናግረዋል። ጋሮት ጎማ ባላለው ከጋሞ ዲሞክራሲያዊ ፓርቲ ከኢዜማ የተነሳው የምርጫ ቅስቀሳው ቀጥለዋል። አንዳንድ ቀበሌ ጋር በብጽድና መ በተለይ የቀበሌ አስተዳዳሪዎች ቅስቀሳው ቀጥሏል። እንደምሳሌ ዛሬ የደረሰኝ በጨንቻ ምርጫ ክልል የወቆ ቀበሌ ላይ የቀበሌው የሚጠበር ቤት በቤት ዞሮ ቅስቀሳ ሲያካሄድ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለዚህ በሰጡት ምላሽ ከትናንት ሰኔ 10 ቀን 2013 ዓ.ም ጀምሮ ማንኛውም ፓርቲ ቅስቀሳ ማድረግ እንደማይችል አስታውሰው፣ ቦርዱ የሚደርሱትን ሪፖርቶች መነሻ በማድረግ እርምጃ ይወስዳል ብለዋል። ምንም ተጉ

ሌላው በፖለቲካ ፓርቲዎች የተነሳው ቅሬታ የድምጽ መስጫ ወረቀቶችን የያዙ ሳጥኖች በህገወጥ መንገድ እየተከፈቱ ነው የሚል ነው። የኢትዮጵያ ሶሻል ዴሞክራት ፓርቲ የምርጫ ሳጥን ቅርብ ጊዜ ከትናንት ጀምሮ ሲደለደል የነበረው ምስራቅ ባደባቸው ላይ አምስት ሳጥን ተሰብሮ አንደኛውን አንስቶ ፎቶኮፒ ለማድረግ ሲባል ማሽኑ ነው ነክሶ ያለ ይህ በማስረጃ ያለው በህገት ታገኞቻላቸው የምርጫ ቦርድም የድምፅ መስጫ ወረቀቶችን የያዙ ሳጥኖችን መክፈትን በተመለከተ መረጃዎች ቀድመውም እንደደረሱት የገለጹት የቦርዱ ሰብሳቢ ወይዘሪት ብርቱካን ይህም ከፍተኛ ወንጀል መሆኑንና ቦርዱ አጣርቶ ህጋዊ እርምጃ እንደሚወስድ ገልጸዋል ድምፅ መስጫ ወረቀት ያሸኩትን መክፈት በተመለከተ ሶስት አራት ቦታ ላይ እንደዚህ ተባራሪ ነገር ደርሶናል ወንጀል ታጥን ማሰርታ ወንጀል ይጠየቃል የሚይዝትን የሚመረምርለት フィラークオーシュニティーからの進め方との進め方にな በአንዳንድ የምርጫ ክልሎች የምርጫ ቁሳቁሶች በተለይም ድምጽ መስጫ ወረቀቶች አለመድረሳቸውን በተመለከተ በተለይ ከብልጽግና ፓርቲ ጥያቄ ተነስቷል። በሌላ መድረክ መግለጫ የሰጡት የቦርዱ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመለስ በደቡብ ክልል ከሚገኙ አራት የምርጫ ክልሎች ውጭ የምርጫ ቁሳቁሶች ድምጽ ወደሚሰጥባቸው ሁሉም ስፍራዎች መላካቸውንና የቀረውን በቀላሉ እንደሚፈታ ተናግረዋል። በሁሉም ቦታዎች ላይ የሚገኙ ቁሳቁሶቻችን ለማድረግ እሸጋን በአጠቃላይ ጨርሰናል። ስለዚህ የፓኪንግ ስራ ከአዲስ አበባ ውጭ የቀረን የለም። ያው አዲስ አበባ እዚሁ ቅርብ ስለሆነ ነው። ደቡብ ክልል አራት አካባቢ የምርጫ ክልሎች ናቸው የሚቀሩን እነሱን በልዩ ሁኔታ ሌላ የሄሊኮፕተር ድጋፍ የሚፈልጉ ስለሆኑ እነሱን እየጠበቀን ስለሆነ ነው። ግን አይ ቲንክ ዛሬ ይሳካልናል ብለን እናስባለን። ስድስተኛው ብሔራዊ ምርጫ ሊካሄድ ከዛሬ ውጭ ሁለት ቀናት ብቻ ይቀሩታል። በተለያዩ ችግሮች ምክንያት በ64 የምርጫ ክልሎች ሰኔ 14 ድምፅ እንደማይሰጥ የገለጸው ቦርዱ በእነዚህ አካባቢዎች የድምፅ መስጠቱ ሂደት ጳጉሜ አንድ እንደሚካሄድ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የሜዲያ ባትን ለዘገባው እናመሰግናለን። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል የሰብአዊ እርዳታ በፍተሻ ጣቢያዎች ላይ የሚያጋጥሙትን መስተጓጎል የሚያስተካክል ወይም ማስተካከል የሚያስችል መመሪያ ማውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገለጸ። መመሪያውን አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት ተሰጥቷል። ሙልጌታ ጽበሀ ዝራለሁ። በትግራይ ክልል ያለው ሰብአዊ ቀውስ ለመፍታት ያልተገደበ ሰብአዊ እርዳታ እንዲኖር ና አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎችም እርዳታው እንዲደርሳቸው ማድረግ ይገባል በማለት ዓለም አቀፍ ተቋማት ሲገልጹ ቆይተዋል። በየጊዜው ወደ ህዝብ እርዳታው እንዳይደርስ በኤርትራ ና ኢትዮጵያ ወታደሮች ክልከላ ይደረጋል የሚል ክስም ሲነሳ ቆይቷል። በክልሉ የሰብአዊ እርዳታ ተደራሽነትን ለማቀላጠፍ በፍተሻ ጣቢያዎች አስመልክቶ አዲስ መመሪያ የክልሉ ጸጥታ ምክር ቤት ማውጣቱ የጊዜያዊ አስተዳድሩ ዋና ስራ አስፈጻሚ ዶክተር ዶክተር አብርሃም በላይ ገልጸዋል። መመሪያው አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው እለት በመቀለ ከተማ ተሰጥቷል። ዶክተር አብርሃም በላይ እንደገለጹት በክልሉ በፍተሻ ጣቢያዎች የእርዳታ እህል የጫኑ ተሽከርካሪዎች ያለ ገደብ በአስቸኳይ ተፈትሸው እንዲያልፉ መመሪያ መውጣቱ ተናግረዋል። በመመሪያው የተቀመጡ ያለ ገደብ በሁሉም ቦታዎች እንዲንቀሳቀሱ የሚፈቀድላቸው ነገሮች በግልጽ አስቀምጠዋል። አንቀጽ ስምንት ላይ የአስቸኳይ ጊዜ ሰብአዊ እርዳታ የሚመለከታቸው አካላት ተፈቅዶ ለአደጋው ተገላጮች ወይ ተጎጂዎች በፍጥነት እንዲደርሱ የሚላኩት እንደ ዱቄት፣ ጥራጥሬ አልሚ ምግብ፣ ዘይትና ምግብ ነክ ያልሆኑ መድኃኒቶች፣ የህክምና መሳሪያዎች፣ አልባሳት፣ ብርድ ልብሶች፣ ተገባባሚ ቤቶች፣ የውሃ ማጣሪያ ታንከሮችና ማጣሪያዎች እንዲሁም ሌሎች ለኑሮ መሰረታዊ የሆኑ ቁሳቁሶች ያለምንም ገደብ ምናም መጉላላት በኬላዎች በፍጥነት እንዲያልፉ ሁሉም የጸጥታ አካላት ተግባራዊ እንዲያደርጉ አቅጣጫ ተቀምጠዋል፣ መመሪያው ላይ ተካተዋል ማለት ነው። ይሄ ያለ ገደብ እንቅስቃሴ የሚፈቀድ በሁሉም ኬላዎች ይሆናል ማለት ነው። የተባበሩት መንግስታት ሰራተኞች፣ ፍቃድ ያላቸው የእርዳታ ተቋማትም ያለ ገደብ እንዲንቀሳቀሱ መፈቀዱ የገለጹት ዶክተር አብርሃም የተፈቀደላቸው የሀገር ውስጥ ሆነ ዓለም አቀፍ የመገናኛ ብዙሀንም ተፈትሸው መንቀሳቀስ ይችላሉ ተብሏል። የን ድርጅቶች ሆነ ሌሎች የዓለም አቀፍ ድርጅቶችም ያለመፈተሽ መብት ካላቸው ቸክ ተደርገው ብቻ ያለውን ሁኔታ ተወያይተው ከቸክ ፖይንቱ ማለፍ የሚችሉበትን ስርዓትም ታሳቢ ያደረገ መመሪያ ነው። ዓለም አቀፍና ሀገር አቀፍ ጋዜጠኞችም ፍቃድ እስካላቸው ድረስ በክልሉ ያለገደብ መንቀሳቀስ ተፈትሸው በኬላዎች ሸቅ ተደርገው ሕጋዊ መሆናቸው ተረጋግጠው እንዲንቀሳቀሱ ይደረጋሉ። የጉምሩክ ፎርማሊቲ አሟልተው የሚንቀሳቀሱ የጭነት ተሽከርካሪዎች፣ ሕጋዊ የንግድ ፍቃድ ያላቸው ሸቀጦችን በሁሉም ቦታዎች ሕጋዊነታቸው እየተረጋገጠ እንዲያልፉ ይደረጋል። ለእርሻ አገልግሎት የሚውሉ የማዳበሪያ ምርጥ ዘር እና ግለሰብ በግለሰብ ደረጃም የሚያዙ ለግል አገልግሎት የሚውሉ እቃዎችም ተፈትሸውና ሕጋዊነታቸው ተረጋግጠው በኬላዎች በፍጥነት እንዲያልፉ ይደረጋል ማለት ነው። ሕጋዊነት ያላቸው የነዳጅ ተሽከርካሪዎችም በቁጥጥር ጣቢያዎች ተፈትሸው እንዲያልፉ ተፈቅዷል፣ ብለዋል ዋና ስራ አስፈጻሚው። በመድረኩም የወጣው ህግ በክልሉ ያሉ የኤርትራ ይሁን የአማራ ኃይሎች ይመለከታል ወይ የሚል ጥያቄ የተነሳ ሲሆን ማንኛውም በክልል ውስጥ በፍተሻ ጣቢያዎች የሚገኙ የጸጥታ ኃይሎች በዚህ መመሪያ ተገዢ ናቸው፣ በማለትም መልስ ተሰጥቷል። እንዲሁም በፍተሻ ጣቢያዎች ጉቦ ተቀብለው የሚያሳልፉና ንብረት የሚዘርፉ የጸጥታ አካላት አሉ የሚል የተነሳ ሲሆን ስነ ምግባር የሌላቸው አባላት ሊኖሩ ይችላሉ። ሆኖም ግን ይህ ለመላው ተቋም የሚገልጽ አይደለም ጥቆማዎች ካሉ ደግሞ አይተን እንፈተዋለን የሚል ምላሽ ተሰጥቶታል። በጉዳዩ ላይ ማብራሪያ ለመጠየቅ ለጋዜጠኞች በዘጋጀው የመግለጫ መድረክ ለመሳተፍ የተገኘው ሲሆን የውጭ ሚዲያዎች መሳተፍ አችሉም ተብሎ ከመግለጫው እንድንወጣ ተደርጓል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም አጽዋን ላደረሰን ዘገባ እናመሰግናለን ወደ ተከታዩ ዘገባችን እናልፋለን። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ውስጥ በመንገድ ስራ ላይ የተሰማሩ ዘጠኝ ሰዎች በታጣቂዎች መገደላቸውን የዞኑ አስተዳዳሪ አቶ ድሪሳና ዋቁማ አስታውቀዋል። አስተዳዳሪው ለጥቃቱ ኦነግ ሸኔ ያሏቸውን ታጣቂዎች ወንጅለዋል። መንግስት ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ ክሱን አስተባብለዋል። ናኮር መልካ ዝርዝሩን ያስደምጠናል። በመንገድ ሰራተኞቹ ላይ ጥቃት የተፈጸመው ከትናንት በስቲያ ረቡዕ ምሽት ምዕራብ ሸዋ ሜታ ወልቂጤ ሎያ ጎዶላ ውስጥ መሆኑን የዞኑ አስተዳዳሪ አቶ ድሪርሳ ዋቁማ ለቪኦኤ ተናግረዋል። የዞኑን አምስት ወረዳዎች የሚያገናኝ ለገ ኡርጋ የሚባል ድልድይ ግንባታ ላይ የነበሩ ሻይና ቡና ታቀርብላቸው የነበረች ሴትም አብረው በመኪና እየሄዱ ሳሉ አጥቂዎቹ ድንገት አደጋ እንደጣሉባቸው አቶ ድሪርሳ ገልጸዋል። የሆነው ነገር ስምንት የኦሮሚያና የፌዴራል መንገዶች ባለስልጣን ሰራተኞችና ለእነሱ ምግብ የምታቀርብ አንዲት ሴት በአጠቃላይ ዘጠኝ ሰዎች ከትላንት በስቲያ አመሻሽ ላይ 12 ሰዓት ተኩል ገደማ ኦነግ ሸኔንን በሚሉ በታጠቁ ኃይሎች በአሰቃቂ ሁኔታ በተኮሱ ጥይት ተገደሉ። ከጥቃቱ ሁለት ሰዎች መትረፋቸውን አቶ ድሪሳ አመልክተዋል። ተረፉ የተባሉትን ሰዎች በስልክ ለማግኘት ያደረግኩት ጥረት ግን አልተሳካም። ለተፈጸመው ጥቃትና ለጉዳቱ አስተዳዳሪው ኦነግ ሸኔ ብለው ታጣቂዎችን ወንጅለዋል። አንደኛ በስራ ላይ ውለው ነው ወደ ማረፊያቸው እየሄዱ የነበሩት። እነዚህ ታጣቂዎች ግድያውን እንደፈጸሙም በአይን ያዩ የአካባቢው ነዋሪዎች ነግረውናል። ይህ ቡድን የግድያ ድርጊት የፈጸመበት ዓላማ ግልጽ ነው። ሌላ ነገር የለውም። እንደ ድሮ ከህብረተሰቡ ሰርቆ መብላት ስላልቻለ ተስፋ እየቆረጠ በመምጣቱ ነው። ይህን የሚፈጽመው መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ መሆናቸውንና ብሊሱማ ጉታ እንደሚባሉ የገለጹ በስልክ የአስተዳዳሪውን ክስ አስተባብለዋል። እኛም ስለ ጥቃቱ የሰማነው ከሚዲያ ነው። የኦሮሞ ነጻነት ጦር በፍጹም ሲቪሎች ላይ ጥቃት አይፈጽምም። በኦሮሚያም ሆነ በአገሪቱ ውስጥ የመሰረት ልማት የሚሰራ ማንኛውም አካል ላይ ጥቃት አንፈጽምም፣ ምክንያቱም ለህዝቡ ጥቅም ስለሚሰሩ። ግድያውን የመንግስት ጸጥታ ኃይሎች ናቸው የሚፈጽሙት። ደግሞም እነዚህ ሰዎች እኮ መንግስት ክልላ ወይም ጥበቃ ሊያደርግላቸው ይገባ ነበር። ይህን ድርጊት መንግስት ስለፈጸመው ከህብረተሰቡ አባላት መረጃ ማግኘት ይቻላል ማለት ነው። አስተዳዳሪው አቶ ደሪሳው አቁማ ጥቃቱን የፈጸሙ ታጣቂዎች ላይ እርምጃ ተወስዷል ብለዋል። የተወሰደውን እርምጃ ምን እንደሆነና ውጤቱን በሚመለከት መረጃ ተሟልቶ ሲጠናቀር ለብዙሃን መገናኛ እንደሚያሳውቁ ገልጸዋል። ጥቃቱ የተፈጸመው ሀገራዊ ምርጫ በተቃረበባቸው ቀናት መሆኑ የደህንነት ጥያቄ ያጫረባቸው መራጮች አሉ። ምርጫችን በእነዚህ የጥፋት ኃይሎች ድርጊት ይስተጓጎላል ብለን አናስብም። መንግስት የህግ የበላይነትን ያስከብራል፣ ህዝብም ሰላሙን ይጠብቃል። መሰል ጥቃቶች ሊፈጠር የሚችሉበት ሁኔታ ከተፈጠረም የጸጥታ ኃይሉና ህዝቡ በቅንጅት ለመስራት ዝግጅት አድርገናል። በምዕራብ ኦሮሚያ የተለያዩ አካባቢዎች ባለፉት ሶስት አመታት ብዙ ቁጥር ያላቸው ሲቪሎች፣ የመንግስት ባለስልጣናት እና የጸጥታ ጥበቃ ባልደረቦች ተገድለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን ለዘገባው እናመሰግናለን አሁን ደግሞ በተከታዩ ዘገባ ወደ ባህር ዳር ነው የምንወስዳችሁ ሰኔ 15 2011 ዓ.ም በአማራ ክልል ከፍተኛ አመራር አባላት ላይ በተፈጸሙ ግድያዎች ውስጥ እጃቸው አለ በተባሉ 55 ተከሳሾች ላይ የአማራ ክልል ጠቅላይ ፍርድ ቤት ዛሬ ብይን ሰጥቷል። በነ መማር ጌትነት የክስ መዝገብ ከቀረቡት 55 ተከሳሾች ውስጥ ሀያዎቹ በነጻ ሲለቀቁ በሰላሳ ሁለቱ ላይ የጥፋተኝነት ብይን ተላልፏል። ጉዳያቸው በሌሉበት ሲታይ ከነበሩት ስድስት ተከሳሾች መካከል ሻምበል መማር ጌትነት በላይ ሰው ሰፊ ነው ና ልቅናው ይሁኔ የተባሉ ተከሳሾች ላይ ችሎቱ የጥፋተኝነት ብይን አስተላልፏል። አስቴር ምስጋናው የችሎቱን ውሎ ተከታትላ ተከታዩን ዘገባ ይዛለች። በሁለት ዓመታት ያህል ጉዳዩን ሲመለከት የቆየው የአማራ ክልል ጠቅላይ ፍርድ ቤት ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ እጃቸው አለበት በተባሉ ሀምሳ አምስት ተከሳሾች ላይ ዛሬ ብይን ሰጥቷል። ከተከሳሾች ውስጥ ስድስቱ ጉዳያቸው በሌሉበት የታየ ሲሆን ሰላሳ ሁለቱ ጥፋተኛ ናቸው ሲል ሀያዎቹን ደግሞ በነጻ አሰናብቷል። ችሎቱ ለብይኑ መነሻ ሰባ አራት ምስክሮችን እንደሰማ የግል ተበዳዮችን የሕክምና ማስረጃ እንደፈተሸ ከብሔራዊ መረጃና ደህንነት ከፌዴራል እና ከክልሉ ፖሊስ ኮሚሽን ያገኘውን የሰነድና የቪዲዮ ማስረጃ በግብአትነት እንደተጠቀመ ችሎቱ ገልጿል። ሰኔ 15 2011 ዓ ም ብርጋዴር ጄኔራል አሳምነው ጽጌ አደራጅቷቸዋልና መልምሏቸዋል ተብለው ስማቸው የተጠቀሱት ሻምበል መማር ጌትነት፣ ሻምበል ውለታው አባተና ሻለቃ አዱኛ ወርቄ እንዲሁም ሌሎች ከመከላከያ ሰራዊት በስነ ምግባር የተባረሩ እና በጄኔራል አሳምነው ጽጌ የተሰበሰቡ ናቸው ድርጊቱን የፈጸሙት ተብሏል። ተከሳሾቹ ከሚያዚያ ሀያ ሁለት ሺ አስራ አንድ ዓመተ ምህረት ጀምሮም ለዚሁ አላማ ሲዘጋጁ መቆየታቸው ተገልጿል። የአማራን ህዝብ ጥቅም የአዴፓ አመራሮች አላስጠበቁም፣ የአማራን ህዝብ ጥቅም የምናስጠብቀው እኛ ነን በሚል አላማም መነሳታቸውን፣ ይህንንም መከላከያ እንዳያከሽ እርምጃ መውሰድ አለብን በማለት በወቅቱ የመከላከያ ሰራዊት የታማዦር ሹም በነበሩት ጄኔራል ሳአረ መኮንንና በምክትላቸው ብርሃኑ ጁላ ላይ ግድያ ለመፈጸም እቅድ ይዘው እንደተነሱም ተገልጿል። ከላይ ስማቸው የተጠቀሱ ተከሳሾች በእለቱ ማለትም ሰኔ 15 2011 ዓ ም ከጠዋቱ ሁለት ሰዓት እስከ ምሽቱ ሶስት ሰዓት ድረስ በአማራ ክልል ስራ አመራር ኢንስቲትዩት አባይ ማዶ ኢየሩሳሌም ህጻናት ማሳደጊያ ድርጅትና በጣና ሆቴል አቅራቢያ በሚገኘው ገስታውስ በሶስት ሻምበል ኃይል በማደራጀትና ስምሪት በመስጠት እንዲሁም አንድ ማንነቱ ካልታወቀ ግለሰብ ከአምስት ሺህ በላይ ተተኳሽ ጥይቶች በመቀበል እንዲሁም የነፍስ ወከፍና የቡድን የጦር መሳሪያዎችን በማስታጠቅ ጥቃቱ እንዲፈጸም አድርገዋል ብሏል። እንደ ችሎቱ ገለጻ ስምሪት የተሰጣቸው ኃይሎች ወደ ክልል ርዕሰ መስተዳደር ፖሊስ ኮሚሽንና አዲፓ ጽፈት ቤት በማምራት 14 ከፍተኛ አመራሮችን ለመግደል እቅድ በመያዝ ተንቀሳቅሰዋል ብሏል። በእለቱም በተለይ ወደ ርዕሰ መስተዳደሩ ቢሮ ሶስተኛ ፎቅ ቁጥር 8 በማምራት የአማራ ክልል ርዕሰ መስተዳደር የነበሩትን ዶክተር አምባቸው መኮንንን በምክትል ርዕሰ መስተዳደር ማዕረግ የ የክልሉ ጠቅላይ አቃቢ ህግ የነበሩትን አቶ ምግባሩ ከበደን እንዲሁም የክልሉ ርዕሰ መስተዳደር የህዝብ አደረጃጀት አማካሪ እዘዝ ዋሴን በጦር መሳሪያ ደጋግመው በመምታት ገለዋቸዋል ብሏል። ችሎቱ ተከሳሾቹ የክልሉን አመራሮች በመግደል በህዝብ ደህንነት ላይ ሁከት በመፍጠር የህዝብ ኑሮንና ደህንነትን አደጋ ላይ በመጣል በህገ መንግስት የተቋቋመ ስርዓት ለማፍረስ በመሞከር የክልሉን ስልጣን ለመቆጣጠር ግብ ያደረገ እንደነበር፣ ለዚህም ማስፈጸሚያ ይሆን ዘንድ የክልሉን ብዙሀን መገናኛ ድርጅት በመቆጣጠር ስልጣን ለመያዝ አቅደው ነበር ብሏል ችሎቱ። እናም ጉዳዩን ሲከታተል የነበረው የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት በ55ቱ ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። በዚህም 32ቱን ጥፋተኛ ናቸው ሲል ሀያዎቹን በነጻ አሰናብቷል። ከነዚህ ውስጥ ስድስቱ በሌሉበት ጉዳያቸው ሲታይ የቆየ መሆኑን የጠቀሰው ችሎቱ በሶስቱ ማለትም አንደኛ ተከሳሽ ሻምበል መማርጌትነት፣ 15ተኛ ተከሳሽ በላይ ሰው ሰፊ ነው እና በ44ተኛ ተከሳሽ ልቅናው ሁኔ በሌሉበት የጥፋተኝነት ብይን ሚሊዮን አስተላልፏል። ፍርድ ቤቱ ጥፋተኛ ናቸው ያላቸው ሰላሳ ሁለቱ ተከሳሾች ለሐምሌ አምስት 2013 ዓ ም የመከላከያ ምስክር እንዲያቀርቡ ቀጠሮ ሰጥቷል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የሚተላለፍላችሁን የአርብ ምሽት መሰናዶ ነው። ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችን ደግሞ እዚህ ዩናይትድ ስቴትስ ያቆየናል። ባለፈው አመት በጦርነት በግጭት፣ በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር አስታወቀ። ይህም አሀዝ ከዚያ አንድ አመት በፊት እንደ አውሮፓውያን የቀን አቆጣጠር በ2019 ዓ ም ከተመዘገበው ጋር ሲነጻጸር በአራት በመቶ የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ድርጅቱ የስደተኞችን አሀዝ እና የፍልሰት ገጽታ የሚያሳየውን አመታዊ ሪፖርት በዛሬው ዕለት ይፋ አድርጎታል። ሊሳሽ ላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። ቀያቸውን ጥለው ለመሰደድ የሚገደዱ ሰዎች ቁጥር ከዓመት ወደ ዓመት እየጨመረ ሲመጣ የአሁኑ በተከታታይ ለዘጠነኛ ዓመት መሆኑ ነው። ሌላው ቀርቶ ዓለምን ያዳረሰው የኮሮና ቫይረስ ወረርሽኝ አሊያም በዚሁ ሳቢያ ተጥሎ የነበረው የእንቅስቃሴ ገደብና የድንበሮች መዘጋት እንኳን ሰዎች ጦርነትና የጭካኔ አድራጎቶችን በመሸሽ ሕይወታቸውን ለማትረፍ ከሚያደርጉት ስደት አላስቆማቸውም። ቁጥሩ ከ82 ሚሊዮን በላይ የሚደርስ ሰው መኖሪያውን ጥሎ ለመሰደድ ሲገደድ፣ ከዚህም ውስጥ 26.4 ሚሊዮኑ ከለላ ፍለጋ ዓለም አቀፍ ድንበሮችን ለመሻገር ግድ የሆነበት ነው። ከቀረውም ውስጥ አብዛኛው በግጭትና በሁከት ሳቢያ የአገር ውስጥ ተፈናቃይነት ዕጣው የሆነ ነው። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ሲናገሩ፣ በዓለም ዙሪያ ባለፉት አስር ዓመታት የአገር ውስጥ ተፈናቃዮች ቁጥር በእጥፍ አድጓል። አሁን ከሰው ልጅ ቁጥር ከአንድ በመቶ በላይ የሚሆነው ከቀየው ለመፈናቀል ከተገደደበት ደረጃ ላይ ደርሰናል። በዚህም እጅግ ከሚያስደምሙኝ አሕዞች ውስጥ አርባ በመቶ ሕፃናት የመሆናቸው እውነታ ነው። ሪፖርቱ አገር ጥለው ከኮበለሉ ስደተኞች ከሁለት ሦስተኛ በላይ የሚሆኑት ከሶሪያ፣ ከቬኔዙዌላ፣ ከአፍጋኒስታን፣ ከደቡብ ሱዳን እና ከሚያንማር ከአምስት አገሮች የመጡ መሆናቸውን አመልክቷል። ቱርክ በተከታታይ ለሰባተኛ ዓመት በዓለም ግዙፍ ቁጥር ያለው ስደተኛ ተቀብላ በማስተናገድ ላይ ስትሆን፣ ኮሎምቢያ፣ ፓኪስታን፣ ኡጋንዳና ጀርመንም ከፍተኛ ቁጥር ያለው ስደተኛ በማስተናገድ ቱርክን ይከተላሉ። የታጠቁ ቡድኖች ባደረሷቸው ጥቃቶች ድህነትና የአየር ንብረት መዛባት ባስከተሏቸው ችግሮች እና ሌሎች ተጨማሪ ምክንያቶች ቁጥራቸው ሰባት መቶ ሺህ የሚደርስ ሰዎች የተፈናቀሉባትን ሰሜናዊ ሞዛምቢክን ጨምሮ አዲስ የተቀሰቀሱ ቀውሶች አያሌ ቁጥር ላላቸው ሌሎች የመፈናቀል ዕጣ ምክንያት መሆናቸውንም ኮሚሽነር ግራንዲ ተናግረዋል። ቡርኪና ፋሶን፣ ኒጀርን እና ማሊን ጨምሮ በማዕከላዊ ሳህል አገሮች የተቀሰቀሱ ሁከቶች ተጨማሪ 750 ሺህ ሰዎች ቤታቸውን ለቀው እንዲሰደዱ ማድረጋቸውንም ገልጠዋል ኢትዮጵያ ወደ ትግራይ ክራይሲስ ሃስ ፕሮቮክ አውን ሌላው ደግሞ በኢትዮጵያ ያለው ነው። በትግራይ ክልል ውስጥ የተቀሰቀሰው ቀውስ ያስከተለውና ቁጥሩ እስከ አንድ ሚሊዮን የሚደርሰው ተጨማሪ የአገር ውስጥ ተፈናቃይ እንዲሁም ድንበር ተሻግሮ ሱዳን የገባው ቁጥሩ ከ50 ሺህ እስከ 60 ሺህ የሚደርስ ሕዝብ አለ። በያዝነው የአውሮፓውያኑ 2021 ዓ ም ከቀየው የመፈናቀል ጣ የሚገጥመው ብዛትና የሚያስከትለው ቀውስ የእስካሁኑ ዓለም አቀፍ ይዞታ ሲታይ ጥሩ አይመስልም ያሉት ከፍተኛ ኮሚሽነር ግራንዲ በዚህ ዓመት መጀመሪያ ስድስት ወራት ውስጥ ወደ ሀገራቸው መመለስ የቻሉ ስደተኞች ቁጥር በጣም ዝቅተኛ መሆኑን አመልክተው ለተራዘመ ጊዜ የቀጠለው የስደተኞች ቀውስ መሻሻል እንዳልታየበትም አስረድተዋል። በተመሳሳይ ጊዜ ያሉ የስደተኞች ጉዳይ ባለስልጣኑ በተመሳሳይ ጊዜ አዲስ የሚቀሰቀሱ ቀውሶች ለቀደመው ቀውስ መፍትሄ ሳናገኝ አዲስ ተፈናቃዮችንና ከለላ ፈላጊ ስደተኞችን በፍጥነት እያፈሩ ነው ብለዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት ዝግጅታችንን በዌብሳይታችን ለመከታተል አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ዝግጅቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ሰኞ የሚካሄደውን ምርጫው የተመለከተ ዘገባ የሚቀርብበት ሰዓት ላይ እንገኛለን። አስራ ስምንት የፖለቲካ ፓርቲዎች በሚወዳደሩበት የአማራ ክልል አስፈላጊ የምርጫ ቁሳቁሶች እየገቡ መሆኑን የአማራ ክልል የምርጫ ቦርድ ቅርንጫፍ ጽህፈት ቤት ገለጸ። አስቴር ምስጋናው አጠር ያለ ዘገባ አላት። በአማራ ክልል ከ7 ሚሊዮን በላይ መራጭ ህዝብ መመዝገቡንና 138 የምርጫ ክልሎች መዘጋጀታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ መኳንንት መከተ ተናግረዋል። በ128 የምርጫ ክልሎች ሰኔ 14 ቀን መራጩ ህዝብ ድምፅ እንደሚሰጥ የጠቆሙት ኃላፊው የምርጫ ቁሳቁሶች መግባታቸውንም ጠቁመዋል። በክልላችን አብዛኞቹ ዞኖች የድምፅ መስጫ ቁሳቁሱ ገብቷል። ለምሳሌ አራቱ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ እና ዋግምራ ሙሉ በሙሉ የድምፅ መስጫ ቁሳቁሱ ወደ ክልላችን ገብቷል፣ ወደ የወረዳዎቹ ተራግፏል። በአሁኑ ሰዓት የደቡብ ወሎ አብዛኛው በመግባት ላይ ነው ያለው። የምስራቅ ጎጃም፣ የምዕራብ ጎጃም እና የአዊ ዞን በመግባት ላይ ነው ያለው። የሰሜን ሸዋ ዞን እና የኦሮሞ ብሔረሰብ አስተዳደር ዞንም ዛሬውኑ ይንቀሳቀሳል። እስከ ነገ ሙሉ በሙሉ እስከ ነገ ጧት የድምፅ መስጫ ቁሳቁሱ ወደ የክልላችን እና ወደ የምርጫ ክልሎቹ ወደ ወረዳዎቹ ተራግፈው ና ተሰራጭተው እንዲያበቁ እየሰራ ነው። ድምፅ መስጫ ቀን ቁሳቁሶቹ ዋነኞቹ ቅጾች ናቸው። የተመራጮቹ ፎቶ ና የፓርቲው ምልክት የያዙ ናቸው። የሕዝብ ተወካዮች ቅጽ አለ። የክልል ምክር ቤት ተወካዮች የሚመረጡበት ቅጽ አለ። ሁለት አይነት ቅጽ ነው የሚሆነው። በተጨማሪም የመረጡ ሰዎች የሚለዩበት ቀለም እጃቸውን ወይም ደግሞ የሚታይ ቦታ ላይ የሚቀቡት ቀለምን የሚጨምር ነው የሚሆነው አስፈላጊና ለምርጫ ስራው የሚሳተፉ ሰዎች ባጅ አብሮ የሚመጣ ይሆናል። እንደዚሁም የኮቪድ መከላከያ ቁሳቁሶችም አብሮ የሚመጡ ይሆናሉ። በክልሉ አንዳንድ አካባቢዎች በተከሰቱ የጸጥታ ችግሮች ምክንያት ሰኔ 14 ቀን ድምፅ የማይሰጡ አካባቢዎች እንዳሉም አቶ መኳንንት አስታውቀዋል። ከጸጥታ ጋር በተያያዘ ምክንያት ዘጠኙ፣ በአይሲቲ ወይም በህትመት ችግር ምክንያት አንዱ፣ በድምሩ አስሩ ደግሞ ለጳጉሜያን 2013 የድስት መስጫ ቀን የተቆረጠላቸው መሆኑን ሰሜን ሸዋ ዞን ውስጥ አምስት፣ ማዕከላዊ ጎንደር ሶስት፣ እና ደቡብ ወሎ አንድ ማለትም ኤፌሶን፣ አንኮበር፣ አርጎባልዩ፣ ማጀቴ፣ ሸዋሮቢት፣ ጭልጋ ቁጥር አንድ፣ ጭልጋ ቁጥር ሁለት ላይ፣ አርማጮ እና አምባሰል ናቸው። ከአምባሰል በስተቀር ሌሎቹ በሙሉ የሚሆን በከፊል በጽጽታ ችግር ምክንያት አንዳንዶቹ ምዝገባ ተቋርጦ ሌሎቹ ምዝገባ ሳይጀምርባቸው ቀርቶ ሌሎቹ በከፊል ስላልተመዘገበባቸው ምርጫ ሚያካሄድ የፊታችን ሰኞ ሰኔ 14 ቀን ለሚካሄደው ስድስተኛው ሀገራዊ ምርጫ ቅስቀሳ ሲያደርጉ የነበሩ የፖለቲካ ፓርቲዎች ከትናንት ጀምሮ ቅስቀሳ አቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ጊዜው የጥሞና ጊዜ መሆኑን አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ተከታዩ መሰናዷችን የፊታችን ሰኞ ሰኔ 14 2013 ዓ ም የሚካሄደውን ምርጫ አስመልክቶ የዘጋቢያችን ቅኝት ነው። ባልደረባችን ደረጀ ደስታ የምርጫውን ሁኔታ ለመከታተል ከዋሽንግተን ወደ ኢትዮጵያ ተጉዟል። የተመለከተውን ሊያካፍለንም መስመር ላይ ዘነዋል። ደረጀ፣ እንደምናመሸህ እስቲ ዛሬ የምትገኝበትን ሁኔታ ጨምረህ ንገረን። የትን ያለኸው? እንደምን አመሸሽ። ሲሆን ዛሬ ማታ ዝዋይ ገብቻለሁ። አሁን ከሻሸመኔ ከማታ ሻሸ ወደዚህ ተመልሼ ዝዋይን እናሆን ያለዋል። እሺ ደረጀ፣ በቀጥታ ወደ ጥያቄ ሊሄድና አዲስ አበባ ከደረስክበት እለት ጀምሮ እስቲ ያስተዋልከውን ለአድማጮቻችን አካፍልልን። መጀመሪያ አዲስ አበባ ባለፈው ማክሰኞ ነው የገባሁት የሚዲያ ፍቃድ የምርጫ ቦርድን ፍቃድ ለማውጣት የሚያስፈልጉኝ ጉዳዮች ከጨረስኩ በኋላ ሐሙስ የመጀመሪያ ጊዜውን ወደ ደቡብ ኢትዮጵያ ወጥቻለሁ። እንግዲህ የከተማው እይታ በጣም ተደበላለቀ ነው። ለብዙዎቹ የተቃውሞ ወይም የድጋፍ ጉዳይ ብቻ አይመስልም። ሂደቱ ቢስተጓጎልም ሆነ ቢሳካ ከዚያ በኋላ ሊሆነ ስለሚችለው ነገር ብዙዎቹ እርግጠኝነቱ እንደሌላቸው አስተውያለሁ። ከምርጫው በፊት ምርጫው ሊደረግ ይችላል፣ ሊደናቀፍ ይችላል የሚለው ያሰጋቸዋል። ከምርጫው በኋላ ከተል የምንችለው ነገር ጉዳት የፈጠረ ይመስለኛል። እንግዲህ አንዳንዶቹን ሳነጋግር ያገኘሁት ያውቂ በተጓዝኩበት ወደ ደቡብ ከሻሸመኔ ድረስ ነት በተለይ ከጥቂት ከተሞች በስተቀር ሁሉም በሚባል መልኩ ኦሮሚያ ውስጥ ያየት በተለይ በኩል የብልጽግና የምርጫ ፖስተሮች ትናንሽ ከተሞች ውስጥ ግን ብዙ አይታዩም። ይህን የተመላ እስቲ መንገድ ላይ የሚታየው የጸጥታ ጥበቃው ምን ይመስላል? የመንገድ መዘጋጋት አለ ውጥረትና መጨናነቅ እንደዚህ ይተዋላል። በመንገድህ ላይ በተጓዝክበት ጊዜ አንድ ሁለት ሶስት ቀን ሆነኛል። ከወጣው በዚያን ጊዜ ያየሁት ነው እናገር የምችለው ና አሁን እስካለሁበት ድረስ ነው። በተለይ ወደ አዋሻ ሸመን ዘዋ የመንገድ አካባቢ ላይ ኦሮሚያ መግቢያና መውጫ ከተሞች ላይ ተሻዎች አሉ። አንዳንዶቹ ላይ ድሮም በኮንትሮባንድ ንግድ የተነሳ ይደረጉ እንደነበረ ነዋሪዎች ነግረውኛል። ግን አልፎ አልፎ የታጠቁ ወታደሮችን የተለያዩ ቦታዎች ላይ አይቻለሁም፣ ከተሞች መሀልም ተመልክቻለሁ። አንዳንድ ቦታዎች ያነጋገርካቸው ሰዎች አሉ አስተያየታቸውን የጠየካቸው ያው አስተያየታቸውን በተለያዩ ከተሞች ነው እያነጋገርኩት። ግን ለዛሬው በዚህ በአዋሳ ናቸው በያሞ ዳሌ ደጋ ይባላሉ። የደቡብ መንግስት የኮሚኒኬሽን የህዝብ ግንኙነት መሪ እንደሆነ ነግረውኛል። ግን የትኛውም የፖለቲካ ድርጅት አባል አለመሆናቸውንም እንግዲህ ገልጸውልኛል። እና በተለይ በደቡብ ኢትዮጵያ ስላለው የምርጫ ሁኔታ አብራርተውልኛል። በደቡብ የድካ ሁኔታ ጥሩ የሆነው ፉክክር ያለበት ነው ብለውኛል። ተፎካካሪዎችን እያጣል እንደሆን ሲመለኝ እንዲህ ብለኛል። እኔ እስከሚከታተለው እስካሁን ባለው ሁኔታ ምርጫ ቦርድ ከሞላ ጎደል ብዙ ቅሬታዎች ቢኖሩም ምርጫ ቦርድ በራሱ ተአማናኝነት ያለው ተቋም ነው። ቅሬታዎች ይቀርቡለት ለገዢው ፓርቲ ዝም ብሎ እንደ አሽከር እንደ ድሮ የሚታዘዝ አይደለም። ለሁለተኛ ሰብአዊ መብት ኮሚሽንም ትን የሚከበር ተቋም ነው ሁለቱ ናቸው አሁን የሚከበሩት እና ምርጫው ምርጫ ቦርድ በትክክል ከተከታተለው እና ዜጎች ራሳቸው በተለይ ውድድር የፓርቲዎች ውድድር ያለባቸው አካባቢዎች ተአማኒ ይሆናል ብለን እናስባለን አሁን ችግሩ የፓርቲ በቂ ፓርቲ ተወዳዳሪ ፓርቲ ያልቀረበበት አካባቢ ነው በነ እይታ ደቡብ ክልል በቂ ተፎካካሪ ፓርቲ ያለበት ነው እንዲህ ምርጫውን ከገዢው ፓርቲ በተለይ ታችኛው መዋቅር ሕግ ለመጣስ ይሞክራል። የአካባቢ ሚሊሻ ተጠቅሞ ሕግ የመጣስ ሙከራዎች አሉ። ግን አቤቱታ ሲቀርብ ምርጫ ቦርድ እንደ እኛን ነገሮች እንደ እኛን ጉዳዮች መልሶ የማየት የመሻር ባህሪ ስላለው እዚህ አካባቢ ተአማኒ ይሆናል ብዬ ገምታለሁ። የአጠቃላይ ሀገር አቀፉን በጣም እርግጠኛ አይደለሁም የሌሎች አካባቢዎች ኦብዘርቬሽን ስለሌለኝ ለማለት ነው። በነገራችን ላይ የሚግለሰብ ግለሰብ በአካባቢው በርካታ አለመረጋጋቶች፣ ሙስና፣ ደካማ የመንግስት አስተዳደር እንዳለ ገልጸው ነገር ግን ከእነ ችግሮቹ በምርጫው ተስፋ እንዳላቸው ገልጸውልኛል። እንስማቸው። እኔ አሁን ምርጫው መደረግ ኃላፊነት የሚሰማው መንግስት ተፈጥሮ የዜጎችን ህይወት የመጠበቅ ግዴታ የሚወጣ ህግ በላይነትን የሚያስከብር መንግስት ይፈጠራል ብለን ተስፋ እናደርጋለን። በተለይ አሁን በዚህኛው መንግስት ስር የሰው ህይወት የመጠበቅ ነገር በጣም አስቸጋሪ በቃ ተግባራዊ አይደለም። ስለዚህም መንስኤው ደግሞ ባለስልጣናት ተጠያቂ ያለመሆናቸው ነው። ባለስልጣናት ተጠያቂነት የለውም ይሄ መንግስት እዚህ ክልል እንኳን አሁን ደቡብ ክልል ውስጥ አማሮ ልዩ ወረዳ መንገድ ተዘግቶበት ይኸው አምስተኛ አመት ሊደርስ ነው። ከዲላ አማሮ መሄጃ ግን አሁን እስከ ትላንት ድረስ ሰው እየሞተ ነው ያለው በዛው በአርባ ምንጭ ተዙሮ እየተሄደ ምርጫው እንደምንም ይካሄዳል። ሰው እዛም ያለው ተስፋ ምርጫው ቢካሄድ የሚመሰረተው መንግስት ኃላፊነት የሚሰማው ለዜጋ ህይወት የሚያስብ እና ተጠያቂነት ያለው መንግስት ይሆናል ተብሎ ነው። ብዙ ቦታ ይሄ ነው አንደኛ። ሁለተኛ ሙስና በጣም ሰውን አስቸግሯል። ይሄ መልካም አስተዳደር የለም። ስለዚህ የሚመሰረተው መንግስት የህግ በላይነትን ተግብሮ መልካም አስተዳደር ይኖራል የሚል ተስፋ ነው ሰው ያለው። እነኚህ ሁለት ነገሮች ናቸው፣ በተለይ የዜጎች ህይወትና የመልካም አስተዳደር ማለት ዝርፊያ የሌለው የህግ የበላይነት ያለበት መንግስት ይመሰረታል የሚል ተስፋ ነው። ከዚህ አንጻር ያለው በሀገር አቀፍ ደረጃም ቁጭ ብለን ስናስብ ቅቡልነት ኖሮት ህግን ስራ ላይ ማዋል የሚችል ዲሲፕሊን ያለው መንግስት ይኖራል፣ ይፈጠራል ብለን ነው ተስፋ የምናደርገው። እንግዲህ ሲሆን የብዙዎቹ አስተያየት ከእሳቸው ጋር ይመሳሰላል። ብዙዎቹ ምርጫውን የሚሳተፉበት እናልኩስ የፖለቲካ ድርጅት የመምረጥ ብቻ ሳይሆን ቀጣዩን ብላቸውን ማሰም አሁን ካሉበት ችግሮች የሚወጡባቸውን አማራጮች በመፈለግ ነው የሚመስለው። ደረጀ እንግዲህ ከኚህ ግለሰብ ሌላ ተዘዋዙር አስተያየታቸውን የጠየኳቸው ሰዎች ካሉ? አዎ ተዘዋውሬ ያነጋገርኳቸው ሰዎች አሉ። ከዚህ መካከል በአፋ ነዋሪ የሆነው መኖር አህመዲን ይባላል። በዚህ ምርጫ ይሳተፋልና፣ ለመሆኑ የምትፈልገውን ድርጅት አግኝተሃል? ጠይቄዋለሁ የምፈልገውን ድርጅት አዎ፣ አማራጭ ደረጃ ቀርበዋል። እኔ ደግሞ ያመንኩበት ኢትዮጵያን ወደፊት ያስቀጥላል የሚለውን ለመምረጥ ተዘጋጅቻለሁ። ምንድን ነው የእሱ ነው መመዘኛ፣ ዋና መመዘኛ ምንድን ነው? ለምርጫው የምርጫው ዋና መመዘኛ የሚሆነው በነጻነትና በፍትህ ማለት ነው። እኔ የፈለግኩትን በነጻነት ማንም ይሄንን ሳይለይ ገብቼ እኔ የመረጥኩትን ፓርቲ መርጬ ለመውጣት ራሴን ተዘጋጅቻለሁ። ያንንን የሚከለክለኝ ካለ እዛው ላይ እኔ የራሴን አሻራ አሳርፌ ለማሄድ ተዘጋጅቻለ ወደፊት ኢትዮጵያ የሚወሰነው አሁን እኛ በምንሰጠው ድምጽ ስለሆነ ማለት ነው። የኢትዮጵያ እጣ ፈንታዋ በዚህ ያገኘነው ካርድ ነው ወስነን የምንሰጠው ማለት ነው። ለዛ ስለሆነ እኔ በዘንድሮ በተለይ በንቁ ለመሳተፍና እንደዚህ ያልሆነ የበፊት አስተሳሰቦችን ይሄንን ምረጥ ይሄንን አትምረጥ የሚሉትን ሰዎች ለመቃወም እንደገና ደግሞ እንደዚህ አይነት ችግሮችም ካሉ የሚመለከተው አካል በማመልከት ማስተካከል ተዘጋጅቻለሁ። አስተያየት ጠይቅ ሲሆን ማንም ደግሞ ቤታቸው አሰፋ ይባላሉ፣ ሾፌር ናቸው። ዘንድ ምርጫ ሳተፋለ ብለዋል። ሰላምን ያመጣል። ለአገር ሰላም መንግስት ወሳኝ ነው፣ ህዝቡ በጎኑ መቆም አለበ። ህዝቡ በጎኑ መቆም ደግሞ የሚታወቀው በምርጫ ነው። እና ምርጫ ህዝቡ መምረጥ፣ ህዝቡም ነቅቶ ወጥቶ መምረጥ አለበት። ብዙም ጊዜ ለእኛ ለኢትዮጵያኖች ችግራችን ምንድን ነው? ሞኝም አይደለንም፣ ብልጥም አይደለንም። ሁሉን በጉኑ መለያየት በየዋህነት ዝም ብለን እንኖር ነበር እና እንደዛ አይነት ነገር ሳይሆን አሁን መንቃት ነው መንቃት ነው። አሁን መቅተን ምርጫ የትኛው ነው የሚመረ የቱን ሀገር የሚያስተዳድረው የትኛው ዓላማ ነው ለሀገር የሚሆነው የምለው ነገር ተገናዝበን፣ ምርጫ ወጥተን መምረጥ አለብን። ቅስቀሳም እያደረገን ነው፣ የምትፈልጉትን ይምረጡ ያለ ነገር እንላለን። እንግዲህ ጽዮን፣ በአጠቃላይ ያነጋግርኳቸው ሰዎች በዚህ ብቻ አይደለም፣ በአዋሳም ሻሸምምን ከበላይ አምዞ አይን እንደዚሁ እያነጋገርኩ ነው እና በየጊዜው ጊዜያቸው ይቀርባለሁ። ምርጫውን በተመለከተ ከባህር ዳር ዘገባ ያደረሰችን አስቴር ምስጋናውንና ደረጀ ደስታን እናመሰግናለን። እንግዲህ ደረጀ ደስታም እየተከታተለ እንዲሁ ሌሎች ዘገባዎች እንደሚያስደምጠን ገልጾልናል። በተጨማሪም እሁድ ምሽት በሰኞ ጠዋት ልዩ ልዩ ዘገባዎችን በየአካባቢው የሚገኙ ሪፖርተሮቻችን የሚያስተላልፉበት ፕሮግራም ይኖረናል። ወደ ተከታዩ ዘገባችንን እንለፍ። ጠቅላይ ሚኒስትር ዓብይ አህመድ በ2011 ዓ ም ስልጣን ላይ ከወጡ በኋላ ለመጀመሪያ ጊዜ በሚካሄደው የምርጫ ሂደት ላይ ለመሳተፍ ኢትዮጵያውያን ለሰኞ እየተዘጋጁ ይገኛሉ። የሀሳብ ነፃነት መከበርና የምርጫ ቀስቀሳ መረገጥ እየተስተናገ እያስተናገደ የሚገኘው እና ጦርነት ባለባቸው ቦታዎች ላይ ምርጫው በማይካሄድበት ሁኔታ የአሜሪካ ድምጽ ዘጋቢ ሄዘር መርዶክ አዲስ አበባ ሆና ያጠናቀረችውን ዘገባ ኤደን ገረመው ታሰማናለች። በአዲስ አበባ ጎዳናዎች ላይ የሚያልፉት ግለሰብ የጎላውን የምርጫ ቀስቀሳ ይህን መሰል የሀሳብ ነጻነት እስከ ዛሬ ድረስ አይተው እንደማያውቁ በመግለጽ ቆንጆ ሲሉ ይጠሩታል። ሜላት ተስፋዬ የአዲስ አበባ ከተማ ነዋሪ ናት። ከአሁን በፊት ባየ ነው እንደዚህ አሳሳቢ የሆነ ምርጫ አይተን አናውቅም። ሕይወት ውድ ሆኗል። ሰዎች በቅርቡ ሞተዋል። ነገር ግን ምርጫው ይህን ሊያስተካክል ይችላል። አሁን ነጻነት አለ። ተቃዋሚ ፓርቲዎች በነፃነት የምርጫ ቅስቀሳ እያደረጉ ነው። ዲሞክራሲያዊ የሆነች ሀገር ተስፋ እናደርጋለን። በመጪው ሰኞ ከስድስት ዓመታት በኋላ ለመጀመሪያ ጊዜ መራጮች የክልልና የህዝብ ተወካዮች ምክር ቤትን መቀመጫ ለመያዝ የሚወዳደሩ ከአርባ ዘጠኝ ፓርቲዎች የመጡ ስምንት ሺህ ተወዳዳሪዎችን ለመምረጥ ወደ ምርጫ ጣቢያዎች ያመራሉ። አንዳንድ ተወዳዳሪዎች መራጩ ህዝብ ምጣኔ ሀብታዊና ፖለቲካዊ ልማት እንዲሁም የሀገር ደህንነት እያሳሰበው ነው ይላሉ። ቶፊቅ አብዱላሂ ለፓርላማ እየተወዳደሩ ነው። በኢትዮጵያ ሰላምና ጸጥታ እንዲኖር ማድረግ አስፈላጊ ከሆኑ ነገሮች መካከል አንዱ ነው። አቶ ቶፊቅ በትግራይ ክልል የሚካሄደውን ጦርነትና በተለያዩ የሀገሪቱ ክፍሎች ያለው ውጥረት እንዳለ ቢሆንም ምርጫውም ሆነ ውጤቱ ግን ሰላማዊ እንደሚሆን ልበ ሙሉ ናቸው። ባለፈው ዓመት በነሐሴ ሊካሄድ ታቅዶ የነበረው ሀገራዊ ምርጫ በኮሮና ቫይረስ ምክንያት ከተስተጓጎለ በኋላ የትግራይ ክልል የፌዴራል መንግስቱ ህገ ወጥ ሲል የጠራውን ምርጫ አካሂዷል። ባለፈው ህዳር ወር ላይም በሁለቱ አካላት መካከል ጦርነት ተጀምሯል። ጥቃቶች ተፈጽመው በሺዎች የሚቆጠሩ ሲሞቱ ሚሊዮኖች ደግሞ ተፈናቅለዋል፣ አሊያም ከሀገር ወጥተዋል። የተባበሩት መንግስታት ባለስልጣናት በትግራይና በአጎራባች ክልሎች ረሃብ ተከስቷል ያሉ ሲሆን ትግራይ ውስጥ ምንም አይነት ምርጫ አይካሄድም። ይሁንና አንዳንድ የምርጫ ተወዳዳሪዎች ጦርነቱና የሰብአዊ ቀውስ ቢኖርም ምርጫው ግን መቀጠል አለበት ይላሉ። አቶ ዮሐንስ መኮንን የፓርላማ መቀመጫ ለማግኘት ይወዳደራሉ። ያለውን ቀውስ ረደዋለሁ። ነገር ግን ማቆም አንችልም። ችግሮቹን መቅረፍ፣ ህዝቦቻችንን ማገዝ፣ ችግራቸውን መፍታት አለብን። በተመሳሳይ የምርጫ ውጤቱ ምንም ይሁን ምን ማካሄድ አለብን። አቶ ዮሐንስ ገዢው ፓርቲን የሚደግፉ አካባቢዎች ላይ የምርጫ ቀስቀሳ ረገጣና የፓርቲ ጽሕፈት ቤታቸውን እስከ መዝጋት እንደደረሰ ይናገራሉ። በጎርጎሮሳውያኑ 2019 ዓ ም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ዲሞክራሲያዊ በማድረግ እና 20 ዓመት የዘለቀውን የኢትዮ ኤርትራ ቁርሾ በሰላም በመፍታት የኖቤል ሽልማት ተቀብለዋል። በዚህ ምርጫ ላይ ጠቅላይ ሚኒስትር አብይ አህመድ የትግራይና የፌዴራል ኃይሎች እየተጋጩ ቢሆንም ወንበራቸውን ግን ይዘው እንዲቆዩ ይጠበቃሉ። ይሁንና አንዳንድ አክቲቪስቶች በኢትዮጵያ በገዢው ፓርቲ ሲፈጸሙ የነበሩ አስገራሚ የምርጫ ውጤቶች እንደማይኖሩና ምርጫውም የተለየ እንደሚሆን ይናገራሉ። ዶክተር ሲሂን ተፈራ የሴታዊት ንቅናቄ መስራች ናቸው። ከዚህ በኋላ በፓርላማ ውስጥ አንድ ፓርቲ ብቻ መቶ በመቶ ወደሚያዝበት ስርዓት እናመራለን ብዬ አልጠብቅም። ከዛ አንጻር ይሄ በጣም ትልቅ ነው። ዶክተር ሲሂን አክለውም ሀገሪቷ እንዳሁኑ ተከፋፍለ አታውቅም። ይሁን እንጂ ነፃና እውነተኛ ምርጫ ቀና የሆነ ለውጥ እንደሚመጣ ለሀገሪቱ ተስፋ ይሰጣል ይላሉ። ለሄዘር መርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን ኤደንንም ሄዘር መርዶክንም አድማጮች አሁን የፕሮግራም ማሳሰቢያለን የምርጫ ዕለት ቀጥታ ስርጭት ከአሜሪካ ድምፅ የአሜሪካ ድምፅ የአማርኛ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ ም ከጠዋቱ ሁለት ሰዓት እስከ ሶስት ሰዓት ይዘንላችሁ የምንቀርበው የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሰዓት እንድትከታተሉን እንጋብዛለን። በተጨማሪም በዌብሳይታችን እና በማህበራዊ ገጾቻችን ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦቹን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ አድማጮች ስርጭታችንን፣ ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ጥቂት ደቂቃዎች ይቀሩናል። እስቲ ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሴት ልጆችን ማስተማር ህብረተሰብን ከድህነት ለማውጣት እኩልነትን ለማምጣትና ቀጣይነት ላለው የኢኮኖሚ እድገት መሰረት ለመጣል ጉልበት ያለው መሳሪያ ነው። አንዲት ሴት ልጅ በትምህርት የምታሳልፈው እያንዳንዱ አመት ወደፊት የሚኖራት እድል በአስር ከመቶ እንዲጨምር ያደርጋል እናቱ ማንበብ የምትችል ህፃን ከአምስት አመት በላይ የመኖር እድሉ ሃምሳ ከመቶ በላይ የሰፋ ሲሆን ትምህርት ቤት የመግባት እድሉ በእጥፍ ይጨምራል። በሽታ ተከላካይ ክትባቶችን የመውሰድ እድሉም እንዲሁ 50 ከመቶ ከፍ ያለ ነው። ሆኖም ግን ከኮቪድ-19 ወረርሽኝ አስቀድሞም 132 ሚሊየን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ለዚህ ምክንያቱ እጅግ ብዙ ሲሆን ከሀገር ሀገርም ይለያያል። ድህነት፣ የጾታ እኩልነት አለመኖር፣ ማዳላት ጾታን መሰረት ያደረገ ጥቃትና በማስገደድ የሚፈጸም ጋብቻ ጥቂቶቹ ናቸው። ከቅርብ ጊዜ ወዲህ ደግሞ የኮቪድ-19 ወረርሽኝ የ1.6 ቢሊየን ህጻናትን የትምህርት አቅርቦት አስተጓጉሏል። በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ ባስቀመጠው ግምት መሰረት የኮቪድ-19 ወረርሽኝ ካለፈ በኋላ 11 ሚሊየን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ። በዚህም ምክንያት በግንቦት መጀመሪያ ላይ የካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን ጃፓን እንግሊዝና ዩናይትድ ስቴትስ መንግስታት ጥምረት የሆነውና ጂ ሰባት በመባል የሚታወቀው ቡድን የሴቶች ትምህርት አዋጅ አውጥቷል። ይህ አዋጅ ዝቅተኛና መካከለኛ ገቢ ባላቸው ሀገራት የሴቶችን ትምህርት በተመለከተ ሁለት ከፍተኛ ዓለም አቀፍ ግብ አስቀምጧል። አንደኛው ግብ በፈረንጆቹ አቆጣጠር በ2026 ዓ ም 40 ሚሊየን ተጨማሪ ሴት ተማሪዎችን ወደ ትምህርት ቤት ለማምጣት ያለመ ሲሆን ሁለተኛው በተመሳሳይ ዓመት 20 ሚሊየን ሴት ሕጻናት አስር ዓመታቸውን ከመድፈናቸው በፊት ማንበብ እንዲችሉ ማረጋገጥ ነው። ዩናይትድ ስቴትስ ጂ ሰባት የሴቶችን ትምህርት በተመለከተ ያጸደቀውን ይህን አዋጅ ትደግፋለች። ዩናይትድ ስቴትስን ወክለው በዚሁ በጂ ሰባት የውጭና የልማት ጉዳዮች ስብሰባ ላይ የተካፈሉት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ አስተዳዳሪ ሳማንታ ፓወር እነዚህን ሴቶች ወደ ትምህርት ቤት ካልመለስን ዓለም የባከነ ትውልድ ሊያወጣ እንደሚችል እናውቃለን ብለዋል። ፓወር አክለው ሴቶች ከተወለዱበት ቀን አንስቶ ላቅመ ሔዋን እስከሚደርሱ ለእድገታቸው በሚያስፈልጋቸው ነገሮች ዙሪያ ሕይወታቸውን ለማሻሻል የአሜሪካ እርዳታ ቁልፍ ሚና ይጫወታል ያሉ ሲሆን ዩናይትድ ስቴትስ ከምትሰጣቸው የውጭ እርዳታዎች ትልቁን ምላሽ የምናገኘው ሴቶች ሙሉ አቅማቸውን መጠቀም እንዲችሉ ለማድረግ ከምንሰራው ስራ ነው። ትምህርት ቤት የሚሄዱ ሴት ተማሪዎች ቁጥር አስር ከመቶ በጨመረ ቁጥር የሀገር እድገት መጠንም ሶስት ከመቶ ይጨምራል ሲሉ ተናግረዋል። ፓወር በዚሁ ንግግራቸው አንድ ላይ በመሆን ለአስርት ዓመታት ሴቶችን ለመደገፍ ያካበትነው ልምድ ላይ ጨምረን በመገንባት ቀጣዩ ትውልድ ያለው አቅምና ችሎታ እንዳይጠፋ ማድረግ እንችላለንም ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችን እንግዲህ ዝግጅቶቻችንን ተከታትላችሁ በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው፣ ጻፉልን። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ላይ አስተያየቶቻችሁን ብታኖሩ እናገኘዋለን፣ እናነበዋለን። ተከተሉን፣ ተነጋገሩ፣ አስተያየታችሁንም አስፍሩ። በተጨማሪም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። በውስጥ የመልእክት መላኪያውም መልእክቶቻችሁን ልትልኩልን ትችላላችሁ። በተጨማሪም ደግሞ ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁ ለማዳመጥ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም የዌብሳይት አድራሻችንንም ጎብኙ። ለዛሬ ያዘጋጀ ነውን መሰናዶ አጠናቀን ወደ መጨረሻው ሰዓት ላይ እንገኛለን። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እንዲሁም በፕሮግራሙ አቀናባሪ ብርሃን ሀይሉ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በስርጭት ምህንድስናው ኒክ አብሮን ነበር። የስርጭት አቀናባሪያችን ብርሃን በመረጠችልን የመጨረሻ ሙዚቃ እንሰናበታችኋለን። በእኔ በኩል ሰላም በደና አድሩ። ዋናው ሰላም ሰላም አድሮ ሰላም መዋሉ፣ ጠዋት ማታ ሰላም ሰላም መባባሉ፣ ሰላም ለሁሉ ሰላም ሳር ቅጠሉ ምድር ሁሉ ወጥቶ መግባት ሰው ከቤቱ